ይህ የአሜሪካ ድምፅ ነው የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኞ መስከረም 27 2017 ዓ ም ስርጭታችን ጀመረ ¶¶ የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ የቆዩት አምባሳደር ታዬ አጽቀሥላሴ ስድስተኛው የአገሪቱ ፕሬዚደንት ሆነው ተሹመዋል። በአምስት ድምፅ በአብላጫ ድምፅ የፌድሪ ፕሬዚደንት ሆነው ተሰይመዋል። የአምባሳደር ታዬ አጽቀሥላሴን ሹመት ከውሳኔ መድረሱን የገለጹትን አፈ ጉባኤ ታገሰ ጫፎ ነው። ቀደም ብለን የሰማ ናቸው የምትሻገር ሀገር በማይሻገር ሀሳብ እየተናጠች ቆይታለች። አሁን ደግሞ የሰማናቸው አዲሱን ፕሬዚደንት አምባሳደር ታዬ አጽቀሥላሴን ነው። በጉዳዩ ላይ የተሰጡ የትንታኔ ሀሳቦችና ሌሎች ጉዳዮችን በዕለቱ አብይ ርዕስ ጉዳያችን እንዳስሳለን። እንደምን አምሽታችኋል እንደምንውላችኋል አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብረኝ የሚቆየው ደግሞ ንጉሡ ታምሬ ነው። ዋና አዘጋጃችን አሉላ ከበደ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይደመጣል፣ ይቀርባል። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን። ስመኝሽ የቆየ ትጠብቃችኋለች። በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። መንግስት በፋኖ ታጣቂ ቡድን ላይ ከፍተኛ ጥቃት ሊፈጽም መሆኑን ባወጀበት ወቅት በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው ውጊያ ተባብሶ መቀጠሉን በምዕራብ እና ምስራቅ ጎጃም ዞኖች ያሉ ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው በምዕራብ ጎጃም ዞን ደጋ ዳሞት ወረዳ የፈረስ ቤት ከተማ እንዲሁም በምስራቅ ጎጃም ዞን ሞጣ ቃራኒዮ ከተማ ዙሪያ ያሉ ነዋሪዎች ከከተማዎቹ ዳርቻ የተኩስ ስም ድምፅ ሲሰማ ማርፈዱን ጨምረው አመልክተዋል። ይህ በእንዲህ እንዳለ የኢትዮጵያ የሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡት መግለጫ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ጥሪ አሰምተዋል። አድማጮችና ተመልካቾቻችን የዚህ ዜና ዝርዝር ከዜና በኋላ ይቀርባል። ምስራቅ አፍሪካዊቷ ሀገር ሩዋንዳ በሀገሯ የተከሰተውንና እስካሁን አስራ ሁለት ሰዎችን ለህልፈት የዳረገውን ኢቦላ መሰል ገዳይ በሽታ ለመከላከል እሁድ ዕለት የማርበርግ ቫይረስ ክትባት መስጠት ጀምራለች። የጤና ጥበቃ ሚኒስትሩ ሳቢን ሳንዚማና በዋና ከተማዋ በኪጋሊ በሰጡት መግለጫ ክትባቱ በቅድሚያ በህክምና ማዕከላት በጣም ተጋላጭ ለሆኑ የጤና ባለሙያዎች፣ የድንገተኛ አገልግሎት ሰጪዎችና በሽታው መኖሩ በተረጋገጠባቸው አካባቢዎች ለሚኖሩ ሰዎች እንደሚሰጥ አመልክተዋል። በአንድ ጊዜ የተለያዩ የሰውነት ክፍሎችንና የደም ስሮችን የሚያጠቃው እንዲሁም የደም መፍሰስ የሚያስከትለው የቫይረስ ወረርሽኝ በሩዋንዳ የተገኘው በመስከረም ወር መጨረሻ ላይ ሲሆን እስካሁን 46 ሰዎች በበሽታው መያዛቸውና 12 ሰዎች መሞታቸው ተገልጿል። የማርበርግ ቫይረስ ዝርያዎች 88 በመቶ ሰው የመግደል አቅም አላቸው። የበሽታው ምልክቶች በቫይረሱ በተያዙ በሰባት ቀናት ውስጥ የሚከሰት ከፍተኛ ትኩሳት ኃይለኛ የራስ ምታትና ሰውነት መጎዳትን የሚያካተት ሲሆን በኋላ ላይ ከባድ ማቅለሽለሽ፣ ማስታወክና ተቅማጥ ምልክቶች ይታያሉ። ቫይረሱ በዋናነት ወደ ሰዎች የሚተላለፈው በሌሊት ወፍ አማካኝነት ሲሆን በበሽታው ከተያያዙ ሰዎች ከሚወጣ ሰውነት ፈሳሽ ጋር በሚኖር ንክኪ ከሰው ወደ ሰው ይተላለፋል። እስራኤል በጋዛ የምታካሄደውንና የፍልስጤማውያንን ሕይወት ለዘላለም የለወጠውን ጦርነት አንደኛ ዓመት ሁለቱም ወገኖች እያከበሩ ባሉበት ወቅት እስራኤል በሐማስ ታጣቂዎችና የእዝ ማዕከላት ላይ የምታካሄደውን ጥቃት አጠናቅራ ቀጥላለች። ሐማስ በበኩሉ የእስራኤል የንግድ መዲና በሆነችው ቴላቪቭ ላይ ሚሳይል መተኮሱን አስታውቋል። በጥቃቱ ሁለት ሰዎች ቀላል ጉዳት እንደደረሰባቸው የእስራኤል አምቡላንስ አገልግሎት አስታውቋል። የአደጋ ጊዜ ማስጠንቀቂያም በመካከለኛው ምስራቅ ተሰምቷል። እስራኤል ሐማስን አቅም ለማሽመድመድ ረጅም ጊዜ ወሰደ ወታደራዊ ጥቃት ብታካሄድም አሁንም የሚሳይል ጥቃት ማድረሱ የሐማስን የትግል ጽናት ያሳየ መሆኑ ተገልጿል። አንድ ሚሊዮን ተፈናቃዮች በተጠለሉባት ዲር አርባል ከተማም የእስራኤል የአየር ጥቃት አልአስቃ ሆስፒታል ውስጥ የሚገኙ መጠለያ ድንኳኖችን በመምታቱ አስራ አንድ ሰዎች መቁሰላቸውን የፍልስጤም የሕክምና ባለሙያዎች አስታውቀዋል። የእስራኤል ጦር በበኩሉ በጃባሊያ በደርዘን የሚቆጠሩ ታጣቂዎችን መግደሉንና ወታደራዊ መሰረተ ልማቶችን ማፍረሱን ገልጾ ሐማስ እንደገና እንዳይሰባሰብ ለመከላከል ዘመቻውን እንደሚቀጥል አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሐማስ እንደ አውሮፓውያን አቆጣጠር ባለፈው ዓመት ጥቅምት ሰባት ቀን በእስራኤል ላይ ያደረሰውን ጥቃት ለማሰብ ዛሬ ሰኞ በዓለም ዙሪያ የመታሰቢያ ስነ ስርዓቶች ተካሂደዋል። የዓለም መሪዎችም ጸረ ሴማዊነት እንዲያበቃ እንዲያበቃና የእስራኤል ታጋቾች እንዲፈቱ ጠይቀዋል። ባለፈው ዓመት የአይሁድ በዓል ክብረ በዓል 1200 የሚጠጉ ሰዎችን የገደለው ድንገተኛ ድንበር ተሻጋሪ ጥቃት የእስራኤልን የጸጥታ ስጋት ያባባሰ ሲሆን በሩሲያና ዩክሬን ጦርነት ስጋት ውስጥ የነበሩ ሀገራት በመካከለኛው ጦርነት ሌላ ስጋት እንዲጋፈጡ ሆነዋል። በበርሊን የጀርመን ቻንስለር ጽሕፈት ቤት በሐማስ የታገቱትን እስራኤላውያን ለመዘከር በቢጫ ሪቫን ያጌጠ ሲሆን በጥቃቱ የተገደሉና የታገቱ ሰዎች ስም በብራንደንበርግ ሐውልት መግቢያ ፊት ለፊት ተነቧል። የጀርመኑ ቻንስለር ኦላፍ ሾልዝ ባስተላለፉት የቪዲዮ መልእክት ሐማስ በእስራኤል ላይ ባደረሰው አስከፊ ጥቃት በፍልስጤም ህዝብ ላይ ውድመት አስከትሏል ብለዋል። በጋዛ የተኩስ አቁም እንዲደረግና ጦርነቱ በመካከለኛው ምስራቅ እንዳይስፋፋ ዓለም አቀፍ ጥረት እንዲደረግም ጠይቀዋል። በተመሳሳይ ለእስራኤል ጠንካራ ድጋፍ የሰጡት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የጥቅምት ሰባቱን መታሰቢያ ሮብ የሚገኘውን ምኩራብ በመጎብኘትና እስራኤል ራሷን ለመከላከል መብት እንዳላት በማረጋገጥ እለቱን አስበዋል። የፈረንሳዩ ፕሬዚዳንት ኢማንዌል ማክሮን በበኩላቸው የሐማስን ጥቃት አንደኛ ዓመት አስመልክቶ በማህበራዊ ሚዲያ ባስተላለፉት መልእክት ከአመት በፊት የተሰማን የህመም ስሜት አሁንም ድረስ አለ፣ የእስራኤል ህዝብ ህመም የእኛም የቆሰለው ሰው ልጅ ህመም ነው ብለዋል። ጥቃቱ የደረሰባቸው ታጋቾችንና ቤተሰቦቻቸውን እንደሚያስቡ በመግለጽም ኤክስ በተሰኘው የትስስር ገጻቸው ጽፈዋል። በመጨረሻም የጋዛ ጦርነትን አንደኛ ዓመት ምክንያት በማድረግ ዩናይትድ ስቴትስ ለፍልስጤሙ ታጣቂ ቡድን ገንዘብ በማሰባሰብ ትልቅ ሚና ተጫውተዋል ባለችው አለም አቀፍ የገንዘብ ማሰባሰቢያ ትስስር ላይ ማዕቀብ መጣሏን አስታውቃለች የዩናይትድ ስቴትስ ገንዘብ ሚኒስትር ባወጣው መግለጫ የሐማስ ታዋቂ ዓለም አቀፍ የገንዘብ ደጋፊዎች ናቸው ብሎ በከሰሳቸው ሶስት ሰዎች ሻም የተባለ የበጎ አድራጎት ተቋምና ጋዛ በሚገኘውና ሐማስ ይቆጣጠረዋል በተባለው አልኢንታጅ ባንክ ላይ ማዕቀብ መጣሉን አመልክቷል በተጨማሪም የረጅም ጊዜ የሐማስ ደጋፊ መሆኑ የተገለጸው ቱርክ የሚኖር የመናዊና ዘጠኝ የንግድ ተቋማቱ ማዕቀብ እንደተጣለባቸው የሚኒስቴር መስሪያ ቤቱ መግለጫ አመልክቷል። ሐማስ ሰላማዊ ዜጎችን እንረዳለን የሚሉ ሐሰተኛ በጎ አድራጎት ድርጅቶችን በመጠቀም ጋዛ ውስጥ የሚደርሰውን ስቃይ መጠቀሚያ እያደረገ መሆኑን የገለጸው ሚኒስቴር መስሪያ ቤቱ ከዚህ ዓመት መግቢያ ጀምሮ ቡድኑ በወር እስከ አስር ሚሊዮን ዶላር ድረስ በልገሳ ተቀብሎ ሊሆን እንደሚችል ጠቅሷል። ዩናይትድ ስቴትስ ዛሬ ሰኞ በወሰደችው እርምጃ መቀመጫውን ጣሊያን ያደረገ የሐማስ አባል እንደሚገኝበትና አባሉ ያቋቋመው ሻም የተሰኘ በጎ አድራጎት ማህበር የሐማስን ወታደራዊ ክንፍ እንደሚረዳ ተመልክቷል። ጀርመን የሚገኝ የሐማስ ወኪልና ኦስትሪያ የሚገኝ የቡድኑ እንቅስቃሴ የሚመራ ወኪልም እንዲሁ በማዕቀቡ ኢላማ መደረጋቸው ተገልጿል። አድማጮችና ተመልካቾቻችን ለሰዓቱ እየያዝናቸው የዓለም ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ ስመኝ ሸቆየን ለዓለም ዜናዎቹ በእጅጉ አመሰግናለሁ። በ19 በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም በፌስቡክ ደግሞ ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አለያም የጽሑፍ መልእክት ለመተው ለምትፈልጉ ላማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማህበራዊ ሚዲያና የዌብሳይት አቀናባሪያችን አበባየሁ ገበያው በዚያ ትጠብቃችኋለች። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ሲያገለግሉ የቆዩት አምባሳደር ታዬ አጽቀ ስላሴ ስድስተኛው የኢትዮጵያ ፕሬዚደንቱ ነው በዛሬው ዕለት ተሹመዋል። ዛሬ መስከረም 27 ቀን 2017 ዓ ም በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አራተኛ ዓመት የሥራ ዘመን የመክፈቻ ሥነ ሥርዓት ላይ አዲሱን ኃላፊነታቸውን የተቀበሉት አምባሳደር ታዬ ከተሰናባቸዋ ፕሬዚደንት ሳህለ ወርቅ ዘውዴ ጋር የሥልጣን ርክክብም አድርገዋል። አዲሱ ፕሬዚደንት ከስልጣን ርክክብ በኋላ ያደረጉትን የመክፈቻ ንግግር የጀመሩት ኢትዮጵያ ያለችበትን የሰላም እጦት ቀውስ በማንጸባረቅ ነው። መንግስት ከማንኛውም አካል ጋር ለሰላም ንግግር ዝግጁ መሆኑን ገልጸዋል። ሆኖም ግን የኃይል አማራጭን በሚጠቀሙ አካላት ላይ ከዚህ በኋላ የመንግስት ልበ ሰፊነት እጅግ የጠበበ ነው ሲሉም ተሰምተዋል። ፕሬዚደንቱ ይህንን ንግግር ያደረጉት በአማራ ክልል በሚንቀሳቀሰው የፋኖ ታጣቂ ኃይል ላይ መንግስት የተጠናከረ እርምጃ መጀመሩን በገለጸ ማግስት ነው። ኬኔዲ አባተ የዚህን ጉዳይ ዝርዝር ይዘዋል። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች አራተኛ ዓመት የስራ ዘመን የጋራ መክፈቻ ጉባኤ የኢትዮጵያን አዲስ ፕሬዝደንት በመሾም ነው የተጀመረው። ለአራት አስርት ዓመታት ኢትዮጵያን በሀገር ውስጥ እና በዓለም አቀፍ መድረኮች በተለያየ ኃላፊነት ያገለገሉት አምባሳደር ታያዝቀስላሴ ዛሬ ሰኞ መስከረም 27 ቀን 2017 ዓ ም በአምስት ድምፀ ተአቅቦ በአብላጫ ድምፅ ቀጣዩ የኢፌዴሪ ፕሬዚደንት ሆነው በሁለቱ ምክር ቤቶች ተሹመዋል። የጋራ ጉባኤው ከመጀመሩ ከደቂቃዎች ቀደም ብሎ የህዝብ ተወካዮች ምክር ቤት በህገ መንግስቱ በተሰጠው ስልጣን መሰረት በዝግ ስብሰባ በአምባሳደር ታዬ የርዕሰ ብሔርነት ሹመት ላይ ከውሳኔ መድረሱን የገለጹት አፈ ጉባኤ ታገሰ ጫፎ ሹመቱን እንዲህ አብስረዋል። ከሁለቱ ምክር ቤት አባላት በአምስት ድምፀ ተአቅቦ በአብላጫ ድምፅ የኢፌዴሪ ፕሬዚደንት ሆነው ተሰይመዋል። አዲሱ ፕሬዝደንት ታዬ አጽቀሥላሴ ከሹመታቸው በኋላ ቃለ መሐላ ፈጽመው ከቀድሞዋ የሪፐብሊኩ ፕሬዝደንት ሳህለ ወርቅ ዘውዴ ስልጣናቸውን ተረክበዋል። ከትናንት በስቲያ ቅዳሜ መስከረም 25 ቀን በኤክስ ወይም በቀድሞው ትዊተር ገጻቸው ላይ ከአንጋፋው ድምፃዊ መሐሙድ አህመድ ዝምታ ነው መልሴ የተሰኘ ሙዚቃ ላይ ጥቂት ስንኞችን ጠቅሰው ለአንድ ዓመት ሞከርኩት ያሉት ፕሬዝደንት ሳህለ ወርቅ የዛሬውን የመክፈቻ ንግግር እንደሚያደርጉ በብዙዎች ተጠብቆ የነበረ ቢሆንም ወደ መድረኩ የወጡ ስልጣን ለማስረከብ ነበር። የአዲሱ ፕሬዝደንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዝደንት ሰሞኑን በማህበራዊ ድረገጻቸው ያሰፈሩትን ጽሁፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። ተሰናባቿ ፕሬዝደንት ሳህለ ወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የቀድሞዋ ፕሬዝደንት በኤክስ ገጻቸው ላይ የጻፉት ዝምታ ነው መልሴን የጠቀሱበትን ጉዳይ ግልጽ ሳያደርጉ ስድስት ዓመታት እንዲደፍን ጥቂት ሳምንታት ከቀሩት የአንድ ዘመን የፕሬዝደንትነት ስልጣናቸው በምስጋና ተሰናብተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጾቻቸው ላይ ላለፉት ስድስት ዓመታት ኢትዮጵያን በፕሬዝደንትነት ላገለገሉት ለክብርት ሳህለ ወርቅ ዘውዴ በኢትዮጵያ መንግስት ስም ምስጋናዬን አቀርባለው ካሉ በኋላ ለተተኪው ፕሬዝደንትም መልካም ምኞታቸውን ገልጸዋል። የሁለቱን ምክር ቤቶች የጋራ ጉባኤ ያስጀመሩት አዲሱ ፕሬዝደንት አያዝቀ ስላሴ ባለፈው በጀት ዓመት በተለያዩ ዘርፎች የተከናወኑ ያሏቸውን ተግባራትና የቀጣይ ዓመት እቅዶች በዝርዝር አቅርበዋል። አዲሱ ፕሬዝደንት ንግግራቸውን የጀመሩት ኢትዮጵያ ያለችበትን የሰላም እጦት ችግር በማንሳት ነው። የምትሻገር አገር በማይሻገር ሀሳብ እየተናጠች ቆይታለች። የሚታረምና የሚታረቅ የፖለቲካ ልዩነት እንደማይታረምና እንደማይታረቅ ተደርጎ በመሰራቱ አገር በማይጠራ የፖለቲካ ሳንክ እንድትንገላታ ተገዳለች። የፖለቲካ ወለምታዎችን ለማቅናት፣ ስብራቶችን ለመጠገን ስንጥቃቶችን ለመድፈን ስትጥር ዛሬም ለነገ የታሪክ የቤት ሥራ ለማስቀመጥ የሚደረጉት ሙከራዎች የሀገራችንን ፈተና አብርተተውታል። አሁን ላይ ጋን በጠጠር ይደገፋል የሚለውን ነባራዊ አገራዊ ባህል ጠጠር በጋን ይደገፋል ወደሚል ትርጉመ ቢስ አባባል የቀየር ነው ይመስላል። በቀጣይነት መንግስት ከማንኛውም አካል ጋር ለሰላም ንግግር ዝግጁ ነው ያሉት ፕሬዚደንቱ፣ ነገር ግን ከዚህ በኋላ የኃይል አማራጮችን በልበሰፊነት አይመለከትም ሲሉ አሳስበዋል። በተናጠለ ይሆን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ሁል ጊዜ ምንጊዜም ዝግጁ ነው። ከዚህ ውጭ ግን የኃይል አማራጭን በመጠቀም ፖለቲካዊ ፍላጎቶችን ለማሟላት የሚደረጉ ማናቸውንም እኩይ ተግባራት መንግስት በልበ ሰፊነት የሚያልፍበት እድል እጅግ የጠበበ ነው። ለልበ ሰፊነት በቂ ጊዜ ተሰጥቷል። ፕሬዝደንቱ ይህን ያሉት መንግስት በአማራ ክልል በሚንቀሳቀሱ የፋኖ ታጣቂ ኃይሎችና አጋሮቻቸው ባላቸው ሰዎች ላይ ከወትሮው የተለየ የተጠናከረ እርምጃ መጀመሩን ከገለጸ ከጥቂት ቀናት በኋላ ነው። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብዓዊ መብት ተሟጋች ድርጅት እንዲሁም የኢትዮጵያ ሰብዓዊ መብቶች ኮሚሽን ይሰመኮ በአማራ ክልል ያለ ፍርድ ቤት ትዕዛዝ በርካታ ሰዎች በዘፈቀደ እየታሰሩ ነው ያሉ ሲሆን መንግስት በበኩሉ የጅምላ የዘፈቀደ ስር አላከናወንኩም ብሏል። በአማራና በኦሮሚያ ክልሎች ግጭቶች በቀጠሉበት በዚህ ወቅት ፕሬዝደንት ታዬ ባደረጉት ንግግራቸው ግጭቶቹን በስም ባይጠቅሱም የኃይል አማራጭን በሚከተሉ አካላት ላይ የመንግስት ልበሰፊነት እጅግ የጠበበ ነው ብለዋል። ፕሬዝደንቱ በዛሬው ንግግራቸው ባለፈው በጀት ዓመት የተከናወኑ የማህበራዊ ኢኮኖሚ፣ ፖለቲካዊና ሌሎች ተግባራትንና ውጤቶቻቸውን ያብራሩ ሲሆን የመንግስትን የዘንድሮ በጀት ዓመት እቅዶችም በዝርዝር አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ። አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው። ቀደም ብለን የሰማነው የዕለቱን አብይ ርዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ ቀደም ብለን ካነሳነው ጉዳይ ጋር ተያያዥ ነው። በኢትዮጵያ ርዕሰ ብሔር በተመረጠ ጊዜ ከሚነሱ ጉዳዮች አንዱ የሀገሪቱ ርዕሰብሔር ስልጣንና ተግባር ጋር በተያያዘ በሕገ መንግስቱ የተቀመጡ ድንጋጌዎች ናቸው። ከዚህ ጋር በተያያዘ አስማማው ነው ባለሙያ አነጋግሮ ያጠናቀረው ዘገባ በመቀጠል ይቀርባል። የአሜሪካ ድምፅ ስድስተኛውን የአገሪቱ ፕሬዚዳንት ሹመት መነሻ በማድረግ በሕገ መንግስቱ የተቀመጠውን የአገሪቱ ርዕሰ ብሔር ስልጣንና ተግባር ምንነት በተመለከተ የጠየቃቸው የሕገ መንግስትና ሰብአዊ መብቶች ባለሙያው አቶ በላቸው ግርማ ተከተም ብለውናል። የህገ መንግስት ፕሬዚደንት ወይም ርዕሰ ብሔር በህገ መንግስቱ ምዕራፍ ሰባት ላይ የተቀመጡ አንቀጦች ላይ የተደነገገ ነው። ስልጣናቱም ምናልባትም የተወሰኑትን ለመጥቀስ ያክል የመጀመሪያው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ጋራ ስብሰባን መክፈት ነው። ይሄም በአመቱ በመስከረም የመጨረሻው የመስከረም የመጨረሻው ሰኞ ላይ ይከናወን ነው። ሌሎች ስልጣኖችም አሉት። ለምሳሌ በህዝብ ተወካዮች ምክር ቤት የሚጠድቁ ህጎችን ማወጅ፣ አምባሳደርና መልክተኞችን መለክተኞችን በጠቅላይ ሚኒስትሩ አቅራቢነት መሾም፣ ኒሻኖችንና ሽልማቶችን መስጠት፣ አግባብነት ባላቸው ህግ መሰረት ከፍተኛ የውትድርና ማድረጎችን እንዲሁ በጠቅላይ ሚኒስትሩ አቅራቢነት መሾም፣ ይቅርታን መስጠት የመሳሰሉት ናቸው። ሌላም ምናልባትም እዚህ አንቀፍ ላይ አልተጠቀሰ፣ ነገር ግን በሕገ መንግስቱ አንተ ሰባት አምሳ ስምንት ገደማ ላይ የተጠቀሰው ምርጫ ተከናውኖ በፓርላማ ውስጥ አብላጫ ድምፅ ያገኘ ፓርቲ ከሌለና ፓርቲዎቹም መስማማት ታዳገታቸው ወይንም ደግሞ በሌላ ምክንያት ፓርላማ ከተበተነ ፕሬዚደንቱ ውስጥ ያሉ ፓርቲዎች መንግስት እንዲመሰርቱ ጥሪ ያቀርባሉ። ያንን የስድስት ወር የሽግግር ጊዜም ፕሬዝዳንቱ መራው ነው የሚሆነው። ህገ መንግስቱ ርዕሰ ብሔሩ ሁለት የኃላፊነት ዘመን ቆይታ እንደሚኖረው የደነገገ ቢሆንም ተሰናባቿ ፕሬዚዳንት ሳህለወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የአዲሱ ፕሬዝዳንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዚዳንት ሰሞን በማህበራዊ ድረገጻቸው ያሰፈሩትን ጽሁፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። የህገ መንግስትና ሰብአዊ መብቶች ባለሙያ አቶ በላቸው ግርማ የአገሪቱ ፕሬዚዳንት በመንግስት አሰራር ላይ አስተያየትና ትችቶችን ጨምሮ አቅጣጫ መስጠት ኃላፊነት እንዳላቸው በሌሎች ተመሳሳይ መንግስታዊ ስርዓትን የሚከተሉ ሀገራትን ተሞክሮ በማንሳት ይገልጻሉ። በኢትዮጵያም ያለፉት ፕሬዚዳንቶች ተመሳሳይ ትችቶች ማንጸባረቃቸውና ከስልጣን እስከ መልቀቅ የደረሱም ልዩነቶችም እንደነበሩ ያነሳሉ። ሌሎች ሀገራት ስንሄድ በተለይ ፓርላሜንታዊ ስርዓት የሚከተሉ ሀገራት ሄድስ ኦፍ ስቴት ወይም ደግሞ ሰብሄሮች አክቲቭ የሆነ ፖለቲካ ስልጣን አይደለም። ነገር ግን በአጠቃላይ ሀገሪቱ ወደ አንድነት ስትመጣ የተሻለ ኢኮኖሚ እንዲሻሻል፣ እድገት እንዲኖር እንዲ እንዲህ የማመላከት ስልጣን አላቸው። አንደኛው እሱ ነው። ሁለተኛው ግን በግልጽ ህገ መንግስቱ ላይ እንደተቀመጠው ዝም ብሎ ሲምቦሊክ የሆነ ብቻ አይደለም። የተወካዮች ምክር ቤትና የፌዴሬሽን ምክር ቤትን ዓመታዊ የጋራ ስብሰባ መክፈት ትልቅ ስልጣን ነው። በዚህ ወቅት ቀጥታ በአሰራርም የመጣ ይመስለኛል ይሄ የመንግስትን እቅድ ማንበብ የጋራ ስብሰባን ሲከፍቱ አቅጣጫም አሮ ያስቀምጣሉ ማለት ነው። ይሄ በመንግስቱ ላይ ማየት የምንችለው መረዳት ነው ማለት ነው። ቀጥታ የመንግስትን እቅድ እና ሀሳብ ማጥበቅ መደገፍም ብቻ አይደለም ስራቸው። ምናልባት ይሄ የተለመደው ሊሆን ይችላል። ነገር ግን ትክክል ያልሆነ ነገር ሲታይ በትክክል ይሄ ነው መንገዱ ብለው የመጠቆም የማሳየት ኃላፊነት አለባቸው መንግስት ላይ ትችት መንገር አቅጣጫ ማስቀመጥ የተለየ አቋም መያዝ መንግስትን እንደሚቃረን ተደርጎ ተወስዶ ስልጣን ሲለቁም አይተናል የሀገሪቱ ርዕሰ ብሔር ስልጣንና ተግባር ጋር በተያያዘ በህገ መንግስቱ የተቀመጡ ድንጋጌዎችን በተመለከተም የማሻሻያ ሀሳቦች ሲነሱ መቆየታቸው የሚገልጹት የህገ መንግስት ባለሙያው አቶ በላቸው ፕሬዚዳንቱ የሚመረጥበት ሂደትን በተመለከተም ድንጋጌዎቹ ግልጽነት ይጎላቸዋል ይላሉም ህዝብ ተወካዮች ምክር ቤት ያቀርባል ይላል እንጂ ግምት የሚወሰደው ህዝብ ተወካዮች ምክር ቤት የተለየ ስብሰባ አድርጎ በራሱ አሰራር መሰረት አጽድቆ ነው የሚመጣው። ይሄ ግን ሲሆን አላየንም። የትኞቹም ሹመቶች ላይ በአባላት ውስጥ ነው ወይ የሚጠቆሙ የሚለው ይሄ ግልጽነት ተወካዮች ምክር ቤት ብቻ ስለሚል ማለት ነው። አሁን እንግዲህ በውስጥ አዋቂነት ምናልባት ፓርላማ ውስጥ አብላጫ ድምጽ ያለው ፓርቲ ይጠቁማል፣ እንዲጠቅም ያደርጋል የሚል ነው የሚመስለው። ሌሎቹም እንግዲህ ተቀንሰው የተሰጡ ስልጣኖችም እንዳሉ ማየት እንችላለን። በተለይ እንደኛ ሀገር ብዝሃነት ባለበት ሀገር የሀገሪቱ ርዕሰ ብሔር ከዚህ በላይ አንድነትን ለማጠናከር አንጻር የኢኮኖሚ ዕድገት እንዲመጣ ከማድረግ አንጻር በተለይ አስፈጻሚውን ላይ ግፊት ከማድረግ አንፃር በእውነትም ተገቢ ስልጣን አለው የሚል እምነት የለኝም። ምናልባት አሁን ከሚታየው ከሚንቀሳቀሰው ማሻሻያ ጋር ይታይ ይገባል ብዬ አምናለሁ። አዲሱ ርዕሰ ብሔር ሆነው የተመረጡት አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልዕክተኛ በመሆን አገልግለዋል። አሁን የነበሩበትን የውጭ ጉዳይ ሚኒስትር ሹመት እስከሚያገኙ ድረስም የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሚኒስትር በመሆን ሰርተዋል። አምባሳደር ታዬ ከዚህ በፊት በመንግስት ኃላፊነት እስከ ካቢኔ አባልነት የሰሩ ከመሆናቸው አንጻር በቀጣይ የተለየ ጫና ይገጥማቸዋል ተብሎ እንደማይጠበቅም አቶ በላቸው ይናገራሉ። እኚህ ሰው ያው ለረጅም ጊዜ ዲፕሎማሲ ላይ የቆዩ እንደመሆናቸው ከዚህም ባለፈ የውጭ ጉዳይ ሚኒስትር ሆነው ካቢኔ የነበሩ ሰው እንደመሆናቸው በተለይ ከዚህ በፊት የነበሩት ፕሬዚደንቶች ጋር ሲታይ የበለጠ ጫና ይገጥማቸዋል የሚልነት የለኝም። ምክንያቱም ከመንግስት ጋር ሲሰሩ የቆዩ ሰው ስለሆኑ ነበር ግን እነ ቅድም ያልናቸውን ኃላፊነት ከመወጣት አንጻር ግዛት አለኝ ላለፉት ስምንት ወራት የኢትዮጵያ የውጭ ጉዳይ ሚኒስትር ሆነ የሰሩት አምባሳደር ታያት ከስላሴ የሀገሪቱ ርዕሰ ብሔር ሆኖ መሾማቸውን ተከትሎ በእርሳቸው ምትክ የውጭ ጉዳይ ሚኒስትር ሆኖ የሚሾሙ ማን ሊሆን ይችላል የሚለው ይህን ዘገባ እስካጠናቀርንበት ሰዓት ድረስ አልታወቀም። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ። አስማማው አየነውን ለቀደመው ዘገባ እናመሰግናለን። ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። አሁን ወደ ትግራይ ክልል እናቀናለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከዛሬ መስከረም 27 ቀን 2017 ዓ ም ጀምሮ ከስልጣን እንዲወርዱ ወስኛለሁ ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ ላይ አስታውቀዋል። አቶ ጌታቸውን ጨምሮ በአወዛጋቢው ጉባኤ ያልተሳተፉ 13 የጊዜያዊ አስተዳደሩ የክልልና የዞን አመራሮች በህዋት ተመድበው ከነበሩበት ስልጣን እንዲወርድ ወስንናል በማለትም ነው መግለጫው አስታውቀው። ይህ የትግራይ ክልል ጊዜያዊ አስተዳደር ዛሬ ማምሻውን ባወጣ መግለጫ በነ ዶክተር ደብረጽዮን ላይ ህጋዊ እርምጃ ወስዳለሁ ብለዋል። አስተዳደሩ በመግለጫው ይህ ኃይል በዛሬ ዕለት በይፋ መፈንቅለ መንግስት አውጅዋል ሲልም ከሷል። ሙልጌታ አጽባ በህዝባዊ ወያነ ሐርነት ትግራይ ህወሀት አመራሮች መካከል ከፓርቲው ጠቅላላ ጉባኤና ከህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍል እየተጠናከረ በቀጠለበት ጊዜ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት አቶ ጌታቸው ረዳ ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት አንስቻለሁ ሲል ያስታወቀው ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሀት ቡድን ይህንን ያስታወቀው ዛሬ ሰኞ መስከረም 27 ቀን 201 2017 ዓ በወጣው ባወጣው መግለጫ ነው። መስከረም 24 ቀን 2017 ዓ ም በአወዛጋቢ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት ያደረጉትን ስብሰባ ተከትሎ የወጣው መግለጫ ህወሓትን ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋቢውን ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ ወስኗል ሲል ገልጿል። ጊዜያዊ አስተዳደሩ የፕሪቶሪያውን ስምምነት ማስፈጸም፣ የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በብሔራዊ ክህደት ላይ ተጠምዷል። በማለት ከሷል። እናም ህወሓትን ወክለው የተመደቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች፣ የኤጀንሲዎችና ኮሚሽኖች ኃላፊዎች ከዛሬ ሰኞ መስከረም 27 ቀን 2017 ዓ ም ጀምሮ ከስልጣን እንዲወርዱ ተወስኗል ብሏል መግለጫው። በጊዜያዊ አስተዳደሩ ውስጥ ህወሓት 50 ሲደመር አንድ ድርሻ እንዳለው ያስታወሰው መግለጫው ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች ተመድበዋል ሲልም ሲሆን ገልጿል። አቶ ጌታቸው ረዳን ተክቶ ማን ይሾማል የሚል ግን ከፌዴራል መንግስቱና ከሚመለከታቸው ጋር በመግባባት ይፈጸማል ሲል ባወጣው መግለጫ ይፋ አድርጓል። በስም ከተጠቀሱ አስራ ሶስት ሰዎች መካከል አቶ በየነ መክሩ፣ አቶ ረዳይ ሐለፎም፣ ፕሮፌሰር ክንደያ ገብረ ህይወት፣ ዶክተር ሐጎስ ጎድፋይ ጨምሮ ሌሎች በህወሓት ውክልና ወደ ጊዜያዊ አስተዳደሩ የገቡ አመራሮች ይገኙባቸዋል። በዶክተር ደብረ ጽዮን የሚመራው ህወሓት በመግለጫው ከስልጣን አወረድኳቸው ባላቸው ባለስልጣናት ምትክ አቶ አማኑኤል አሰፋ ዶክተር አብርሃም ተከስተ፣ አቶ ተክላይ ገብረ መድህንና ሌሎች የክልል ካቢኔ አባላት እና የዞን አስተዳዳሪዎች ሆነው እንደተመደቡም አስታውቋል። በጉዳዩ አስተያየት የሰጠው የህግ ምሁሩ ተክሊት ገብረ መስቀል ተከታዩም ብሏል። የፌዴራል መንግስቱ የጉባኤው ጉዳይ እንዳልተፈጸመ ወይ ደግሞ ጉባኤ እንዳልተካሄደ ይቆጠራል ብሎ መግለጫ ከጅምሩም አውጥተዋል። በኮሚኒኬሽን ሚኒስትሩም በምርጫ ቦርዱ በኩል በሁለቱም በኩል የጉባኤው ህጋዊነት መግለጫው አውጥቶ ነበረ። ስለዚህ አሁን ጉባኤው ይዞት የመጣ ውጤት ይቀበላል ወይ የሚል ጥያቄ፣ በጣም ከባድ ጥያቄ ይመስለኛል። ስለዚህ ፌደራል መንግስት ህጋዊ አይደለም ያለውን ጉባኤ ይዞት የመጣ ውጤት የሚቀበል ለመቀበል በጣም የሚከብድ ነገር ነው። ሌላ አቅጣጫም ሰጥተዋል። ከሌሎች የሚመለከታቸው አካላት የሚል አውጥተዋል። እነዚህ አይ ቲንክ የጸጥታው አካል ሪፈር ማድረግ ይመስላል። ስለዚህ ያው ሌላ ወደ ሌላ በጣም የሚያስፈራ የሚያሰጋ ሁኔታ እየገባ እንደሆነ የሚያስረዳ ይመስለኛል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ማምሻውን ባወጣው መግለጫ በነ ዶክተር ደብረ ጽዮን ላይ ህጋዊ እርምጃ ወስዳለሁ ብሏል። አስተዳደሩ በመግለጫው ይህ ኃይል በዛሬ ዕለት በይፋ መፈንቅለ መንግስት አውጇል ሲል ከሷል። በትግራይ ግርግር ለመፍጠር ታቅዶ የተደረገ ኃላፊነት የጎደለው ሂደት ሲል የነ ዶክተር ደብረጽዮን ቡድን ውሳኔው ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር ከአሁን በፊት ለህዝቡ አንድነት አስቦ ያለፋቸው ጉዳዮች እንደ ድክመት ተቆጥረዋል ያለው መግለጫው የአሁኑኑ ግን በትዕግስት ማለፍ አልችልም ሲል ገልጿል። ጊዜያዊ አስተዳደሩ በዚህ የጥፋት ባለው ቡድን አመራር ላይ ህጋዊ እርምጃ መውሰድ እንደሚጀምር አስታውቋል። በዚህ ሂደት ለሚፈጠር ማንኛውም ጥፋት ይህ ቡድንና አመራሩ ብቸኛ ተጠያቂ መሆኑን ለህዝባችን መግለጽ እንፈልጋለን ብለዋል። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም። ሙልጌታን፣ ለቀደመው ዘገባ በእጅጉ አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ላይ ይገኛል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ29 ደቂቃ ላይ ነው አሁን የሚገኘው። በዚሁ ወደ ሌሎች ዓለም አቀፋዊ ጉዳዮች እንሻገራለን። እንደ አውሮፓውያኑ አቆጣጠር ባለፈው ዓመት ጥቅምት ሰባት ሐማስ ያደረሰውን የጥቅምት ሰባት ይቅርታ ሐማስ ያደረሰውን የሽብር ጥቃት የቀሰቀሰው ጦርነት በቅርብ ዓመታት ታሪክ ውስጥ ቁጥራቸው የበዛ ጋዜጠኞችና በአጠቃላይ በብዙሃን መገናኛ ባለሙያዎችም ተገድለዋል። ቢያንስ 116 ጋዜጠኞችና የሚዲያ ሠራተኞች ተገድለዋል። የተገደሉትም ሁሉም ማለት ይቻላል ፍልስጤማውያን ናቸው። የአሜሪካ ድምፅ ጦርነትን በሚመለከት ዘገባ ያቀረቡ ጋዜጠኞችና የሚዲያ ጉዳይ ተንታኞች፣ ጋዜጠኞች ከስፍራው በነጻነት መዘገባቸው ስለምን አስፈላጊ እንደሆነ ጠይቀዋል። ክሪስቲና ከይሶዶና ሊያምስጋት ያጠናቀሩትን ዘገባ ቆንጅታዬ እንደሚከተለው ታሰማናለች። ሐማስ እንደ አውሮፓውያን የዘመን አቆጣጠር ጥቅምት ሰባት ልክ የዛሬ ዓመት እስራኤል ውስጥ ባደረሰው ጥቃት 1200 ሰዎች ገሏል። አሸባሪዎቹ 251 ሰዎችን አግተው ወስደዋል። ጥቃቱን ተከትሎ የተቀሰቀሰው ጦርነት እስከ ዛሬ ቀጥሏል። በጦርነቱ ከተገደሉት ሲቪሎች መካከል ታዲያ በርካታ ጋዜጠኞችም ይገኙባቸዋል። ጆዲ ጊንስበርግ፣ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ዋና ስራ አስፈጻሚ ናቸው። ስ በዚህ ጦርነት በመጀመሪያዎቹ አስር ሳምንታት የተገደሉት ጋዜጠኞች ብዛት እስከ ዛሬ በአንድ ሀገር በአንድ አመት ውስጥ ከተገደሉት ጋዜጠኞች ይበልጣል። እንደ አውሮፓውያን አቆጣጠር እስከ ጥቅምት አንድ ቀን ድረስ በሚታወቀው ወይም በተጠናቀረው አሃዝ መሰረት በጦርነቱ አንድ መቶ አስራ አንድ ፍልስጤማውያን፣ ሁለት እስራኤላውያን ና ሶስት ሊባኖሳውያን ጋዜጠኞች ተገድለዋል። ጃን ዳኒሴውስኪ የአሶሲየትድ ፕሬስ ምክትል ፕሬዚደንት ሲሆኑ የአዘጋገብ መስፈርቶችን የሚመለከተው ጉዳይ ኃላፊም ናቸው። ጋዜጠኞች ዘገባዎቻቸውን ለማጠናቀር እጅግ ከባድ የሆኑ ፈተናዎች ያጋጥሟቸዋል። ከዚያም በተጨማሪ እኔ ባለኝ የረዥም ጊዜ የጋዜጠኝነት ተሞክሮ እንደዚህ በሰዎች ዘንድ እጅግ በተራራቀ ጽንፍ የሚታይ ጉዳይ ገጥሞን አናውቅም። ታሪክ ሀጃጅ ስለ ፍልስጤም ግዛቶች በእስራኤል እና በዩናይትድ ስቴትስ ፖሊሲዎችም ዙሪያ በኢንተርኔት ዘገባ የሚያቀርበው ሞንዴወስ የተባለ ጋዜጣ የጋዛ ዘጋቢ ነው። ጋዜጠኛው ዕድሜ ልኩን የኖረው ጋዛ ከተማ ነው። በእግር እየተራመድኩ ከላይ የእስራኤል ድሮኖችና አውሮፕላኖች ሲበሩ እንዲሁም በዙሪያዬ ሲሽከረከሩ ካሁን ካሁን በቦምብ ሊመቱ ይነብላለሁ። ምክንያቱም ጋዜጠኞችን ኢላማ እንደሚያደርጉና ከጋዛ ምንም ለማይፈልጉ ስለማወቅ። በለውጥ አራማጅ ጋዜጣነት የተቋቋመው ሞንዴዌስን አንዳንዶች ጸረ እስራኤል አመለካከቶችን የሚያራምድ ብለው ይወነጅሉታል። የእስራኤል መንግስት ጋዜጠኞችን ኢላማ ያደርጋል የሚሉ ውንጀላዎችን በተደጋጋሚ ሲያስተባብል ቆይቷል። ሲፒጄ እና ሌሎች ግን የእስራኤል የመከላከያ ኃይሎች በብዙዎች ጋዜጠኞች ግድያ ተጠያቂ መደረግ አለበት በማለት ይሟገታሉ። የተገደሉት ጋዜጠኞች ሁሉም ማለት ይቻላል ፍልስጤማውያን ናቸው። በድጋሚ የሲፒጄ የሥራ አስፈጻሚ ጆዲ ጊንስበርግ የውጭ ጋዜጠኞች እንዲገቡ ስለማይፈቀድ ከጋዛ መዘገብ የሚችሉት እነሱ ብቻ ናቸው። ስለዚህ ጦርነቱ ጋዛ ላይ ስለሚያደርሰው ጉዳት የመዘገብ ሙሉ ኃላፊነት የወደቀው በእነሱ ላይ ነው። ታዲያ ጋዜጠኞች የሚያጋጥሟቸው ሞት እና መቁሰል ብቻ አይደለም። የአሶሲየት ፕሬሱ ምክትል ፕሬዚደንት ጃን ዳኒዜውስኪ ያስረዳሉ። are not just physical dangers, but there's cyber stalking and harassment. ጋዜጠኞች የሚደርስባቸው አካላዊ ጉዳት ብቻም አይደለም። በኢንተርኔት መድረኮች እየተከታተሉ ያዋክቧቸዋል፣ ያስፈራሯቸዋል። የተባበሩት መንግስታት ድርጅት በጋዜጠኞች ላይ የሚደርሱትን ጥቃቶች አውግዟል። የሚዲያ ሰራተኞች በግልጽ የሚታይ የጋዜጠኛ መለያ እያላቸው ጥቃት እንደሚደርስባቸው የሚያመለክቱ አሳሳቢ ሪፖርቶች አሉ ሲልም የመንግስታቱ ድርጅት ጠቁሟል። የእስራኤል የመከላከያ ኃይሎች በተባበሩት መንግስታት ድርጅት ለወጣው ሪፖርት በሰጠው ምላሽ ሆን ብለን ጋዜጠኞችን ጨምሮ ሲቪሎች ላይ አንተኩስም ብሏል። እንደ አውሮፓውያን አቆጣጠር ካለፈው ዓመት ጥቅምት ሰባት ቀን ጀምሮ ያጠናቀራቸውን እያንዳንዱን ዘገባ እንደሚያስታውስ ታሪክ ሀጃጅ ይናገራል። አንዳንዱ እጅግ ሰቅጣጭ ከመሆኑ የተነሳ ዘገባውን ለመጻፍ ያስቸግረው እንደነበረ ይናገራል። ነገር ግን ጋዛ ውስጥ እየሆነ ያለውን መዘገብ ኃላፊነት የመሆኑን ስለማውቅ ቀጥ እያለሁ ብሏል ጋዜጠኛ ታሪክ ሀጃጅ። ቆንጅታዬን ለቀደመው ዘገባ አመሰግናለሁ። ወደ ዩናይትድ ስቴትስ ምርጫ ወደሚመልሰን ሌላ ዘገባ እንሻገራለን። ሊጠናቀቅ የአንድ ወር ጊዜ በቀረው የዩናይትድ ስቴትስ ምርጫ የዲሞክራቲክና የሪፐብሊካን እጩ ተወዳዳሪዎች ውጥረት የተሞሉባቸው ሳምንታት ከፊታቸው ይጠብቋቸዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ከማላ ሀሪስ ቁልፍ በሆኑ ግዛቶች ለደጋፊዎቻቸውን ንግግር ለማድረግ መርሃ ግብሮችን ይዘዋል። ነገር ግን አንዳንድ ንግግሮቻቸው ጸባጫሪ የሆኑ መምጣታቸውን ጠቋሚዎች አሉ። ቬሮኒካ ባልድራስ እያሰናዳችውን ዘገባ ኤደን ገረሞት አሰማናለች። የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ቅዳሜ ዕለት በበትለር ፔንስልቬንያ በተካሄደው የድጋፍ ሰልፍ ለደጋፊዎቻቸው በእልህ የተሞላ ንግግር አድርገዋል። ትራምፕ ንግግራቸውን ያደረጉት ባለፈው ሐምሌ ላይ የግድያ ሙከራ ተደርጎባቸው በተኩስ ከቆሰሉበት አካባቢ ሆኖ ነው። የቀድሞ ፕሬዝዳንት በሕይወታቸው ላይ ከተቃጡባቸው ሁለት የግድያ ሙከራዎች የመጀመሪያ የሆነው ይህ ክስተት በፕሬዝዳንታዊ ምርጫ ለማሸነፍ የበለጠ ቁርጠኝነት እንዲኖራቸው እንዳደረጋቸው ተናግረዋል። ባለፉት ስምንት ዓመታት ይህንን ወቅት ከማሳካት ሊያቆሙን የሚሹ ሰዎች ስሜን አጥፍተዋል፣ ክስ መስርተው ብኛል በምርጫ እንዳልሳተፍ ሊያስወጡኝም ሞክረዋል። እና ማን ያውቃል፣ ምናልባትም ሊገድሉኝ ሁሉን ሞክሮ ይሆናል። በሳምንቱ ማገባደጃ ላይ ዶናልድ ትራምፕ ልጅ ኤሪክ የተናገሩትን አስተያየት ጋር በተመሳሳይ የሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን በትራምፕ ንግግር ላይ ያላቸውን አስተያየት እንዲሰጡ ተጠይቀዋል። I don't think they're saying that Demo the Democratic Party tried an assassination attempt. I, I think what they're alluding to is what we've all been saying. ዲሞክራቲክ ፓርቲው የግድያ ሙከራ አድርጓል እያሉ አይመስለኝም። እንደሚመስለኝ ለማመላከት እየሞከሩ ያሉት እኛ ስንለው የነበረውን ነው፣ እየተባለ ያለውን ነገር መተው አለብን ነው። ይህ በእንዲህ እንዳለ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ የሆኑት ካማላ ሃሪስ በምክትል ፕሬዝዳንትነት ኃላፊነታቸው እና በምረጡኝ ዘመቻቸው መካከል ተወጥረው ሰንብተዋል። ቅዳሜ ዕለት በሰሜን ካሮላይና በሄሪኬን ሄለን ለተጎዱ ማህበረሰቦች የፌዴራል ድጋፍ ለማድረግ ቃል ሲገቡ፣ ከዛ ቀደም ብለው በነበሩት ቀናት ደግሞ በፕሬዝዳንታዊ ውድድራቸው ላይ ትኩረት ሰጥተው ሰንብተዋል። ይህ እስከ ፍጻሜው ድረስ ከፍተኛ ፉክክር ያለበት ውድድር ነው የሚሆነው። የዴሞክራቲክ ፓርቲው ተወካይ አዳም ሺፍ እሁድ እለት ኤንቢሲ በተሰኘው ጣቢያ በሚዘጋጀው ሚት ዘ ፕሬስ በተሰኘ መርሃ ግብር ላይ ካማላ ሃሪስ በመጪው ህዳር ወር በሚደረገው ውድድር ያሸንፋሉ ብለው ያምኑ እንደሆነ ተጠይቀው የሚከተለውን መልስ ሰጥተዋል። I think she can win overwhelmingly, uh, you know, given how divided the country is. Overwhelming, maybe. <laughs> አስፈሪ ሁኔታ ግን ተቀርበዋል። የዲሞክራቲክ ፓርቲ ጨዋ ምክትል ፕሬዝዳንት ካማላ ሃሪስ በዚህ ሳምንት በተለያዩ ታዋቂ የቴሌቪዥን መርሃ ግብሮች ላይ በመሳተፍ ከመገናኛ ብዙሃን ጋር እንደሚገናኙ የምርጫ ዘመቻ ቢሯቸው አስታውቋል። ከዚህ በተጨማሪም የፊታችን ሐሙስ በኔቫዳ አርብ ደግሞ በአሪዞና ግዛት ከደጋፊዎቻቸው ጋር የሚወያዩም እንደሚሆን ተጠቁሟል። በአንጻሩ የቀድሞ ፕሬዝዳንት ዶናልድ ትራምፕ የፊታችን ረቡ ወደ ፔንስልቬኒያ ተጉዘው በስክራትን እና በሪዲንግ ከተማ በአንድ ቀን ንግግር እንደሚያደርጉ ድረገጻቸው ጠቁሟል። በቬሮኒካ ባልደረስ እግሊሲያስ ለተዘጋጀው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመው እናመሰግናለን። ከአሜሪካ ድምፅ የሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ ኢትዮጵያ አማራ ክልል ይወስደናል። በፋኖ ታጣቂ ቡድን ላይ ከፍተኛ ጥቃት ሊፈጽም መሆኑን መንግሥት ባወጀበት በአሁኑ ወቅት በተለያዩ አማራ ክልል አካባቢዎች የተካሄደ ያለው ውጊያ ተባብሶ መቀጠሉን በምዕራብና ምስራቅ ጎጃም ዞኖች ውስጥ ያሉ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የአሜሪካ ድምፅ ያነጋገራቸው በምዕራብ ጎጃም ዞን ደጋዳሞት ወረዳ የፈረስ ቤት ከተማ እንዲሁም በምስራቅ ጎጃም ዞን ሞጣ ቀራኒው ከተማ ዙሪያ ያሉ ነዋሪዎች በከተሞቹ ዳርቻ የተኩስ ድምፅ ሲሰማ ማርፈዱን ጨምረው አመልክተዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ታሰማናለች። የአሜሪካ ድምፅ ያነጋገራቸው በአማራ ክልል በምስራቅና ምዕራብ ጎጃም ዞኖች የሚገኙ ነዋሪዎች ካለፈው ሳምንት መጨረሻ አንስቶ እስከዛሬ ባለው ጊዜ የተኩስ ድምፅ መሰማት መቀጠሉን አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንዳንድ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ፈረስ ቤት ከተማ ነዋሪዎች ከሳምንቱ መገባደጃ ጀምሮ እስከ ዛሬ ረፋዱ ድረስ በአካባቢያቸው የሚሰማው የተኩስ ድምፅ አለማቋረጡን አብራርተዋል። ከባድ መሳሪያ ዛሬ ጠዋት ራሱ በጣም ነው ሲተኮስ ያለፈደ ሰውረዛብ አካባቢ በጣም ኃይለኛ ሰው ዝም ብሎ ከባድ መሳሪያ ነው፣ ሀያ ሶስት የሚሉት ነገር ነው። አሁን ሙላው አርዷደሩ በጀልየቱ ነው የቀኝቶ ዘመድ ያለው በሌላው ሀገር እየሄደ ነው። ወጣቱ ላ የለም ሙላው ሂዷል፣ በየ ሀገሩን እየለቀቀ አንድ ሌላ የምስራቅ ጎጃም ዞን የሞጣ ቀራኒዎ አካባቢ ነዋሪም ካለፈው ሳምንት አንስቶ በአካባቢያቸው ባሉ ቀበሌዎች ግጭቶች መቀጠላቸውን ገልጸዋል። ቅዳሜ ዕለት ከትናንት ማለት ነው፣ ሞጣ የሚባለው ተኩስ ነበረ። ሌት ዘጠኝ ሰዓት አካባቢ ከሌሊቱ በየአራቱ አቅጣጫ ገብቶ ይሄኛው ሳነው ቡድን ሲታኮስ አርፍዶ፣ መጨረሻ ላይ ደግሞ ከዛ ቦታ ለቆላቸው መጣ። ሲመለስ ለየቦታው እነኛ ተኩስ ነበር እዚህ ቀራኒ አካባቢ ህዝቡ በጣም ተደናግጦ ገበያ ላይ ቃጥሎ ይሮጣለ። ድንች ጥሎ ይሮጣለ። እንቁላል የሰበራለ። ከብትና በገበያ ላይ ጥሎ ይሮጣለ። ዛሬ የነበረ ከኛ ጎረቤት ቀበሌ የነበረች የቁራቦ የምትባል አካባቢ እና ጠዋት አስራ ሁለት ሰዓት አካባቢ ጎስ ለአስራ ሁለት አስር ጉዳይ አካባቢ ጀምሮ ከባድ መሳሪያ በጣም በጣም በጣም ሲጮህ ነበረ። አሁንም ያለው ነገር እጅግ በጣም አዳጋቸ። ሰሞኑን በባህር ዳር ከተማ በተለያዩ ስፍራዎች የደረሱት የቦምብ ፍንዳታዎች የአካባቢውን ነዋሪ ለከፍተኛ ስጋት መዳረጋቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳን እንዳንገልጽ የጠየቁ አንድ የከተማዋ ነዋሪ ተናግረዋል። በእውነት ለመናገር ጥሩ ስሜት የለም። አሁን ወጥቶ ለመግባት ራሱ አስቸጋሪ ነው። የት ጋ እንደሚፈነዳ እንደኛ ተቸግረናል። በማ ኢኮኖሚካሊም አፍሪት ካደጋለኝ አሁን ድሆች ነን ሰርተ መብላት ነው የምንፈልገው። በተለይ በዚህ አመት ባህር ዳር ውስጥ የሚደረጉ ነገሮች በሙሉ ሁላችን እንዳለን አንቆጥረውም። በተያያዘ ሌላ ዜና የኢትዮጵያ የሰብአዊ መብት ኮሚሽን ትናንት መስከረም ሀያ ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት ባወጣው ጋዜጣዊ መግለጫ በባህር ዳር ከተማ በሲቪል ሰዎችና ተቋማት ላይ የደረሱት ጥቃቶች እንዳሳሰቡት አስታውቋል። መግለጫውን መነሻ በማድረግ የአሜሪካ ድምፅ ያነጋገራቸው ተጠባባቂ ዋና ኮሚሽነሯ ራኬብ መሰለ በሰጡት አስተያየት ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከሚነጣጠሩ ጥቃቶች እንዲቆጠቡ ሲሉ አሳስበዋል። በባህር ዳር ከተማ በተለያዩ አካባቢዎች የቦምብ ፍንዳታዎች ማንነታቸው እስካሁን ድረስ ባልታወቁ ሰዎች የቦምብ ፍንዳታዎች ሲካሄዱ ነበር። እነዚህ የቦምብ ፍንዳታዎች ነዋሪውን ወደ ከፍተኛ ስጋት አድርሶ እንቅስቃሴዎችን፣ ስራን ኢቨን ትምህርት ቤት አካባቢም በተለይ አድቬንትስ ትምህርት ቤት አካባቢም ፍንዳታዎቹ በመፈጸሙ ከፍ ትጋትን ስለፈጽሙ ማንኛውን ሰው በሲቪል ሰዎች እና በሲቪል ተቋማት ላይ ጥቃት ማድረስ እንዲቆጠቡ ምክንያቱም ከፍተኛ እውቀትን ስለሚያደርስ ይህንንም መጠንቀቅ እንደሚገባ ጠቁመናል በመግለጫው። በሌላ በኩል በምዕራብ ጎንደር ዞን መተማ ወረዳ ውስጥ ካለፈው ሳምንት ጀምሮ የጅምላ እስር መፈጸሙን ስማቸውን እንዳንጠቅስ የጠየቁን አንድ የኮኪት ከተማ ነዋሪ ለአሜሪካ ድምፅ ተናግረዋል። አክለውም እርሳቸው በቅርበት የሚያውቋቸውን የከተማው ባለሀብቶችን ጨምሮ ፖለቲከኞችና ሐኪሞች በመንግስት የጸጥታ ኃይሎች ተይዘው ከታሰሩ በኋላ ወዳልታወቀ ስፍራ መወሰዳቸውን አመልክተዋል። በተመሳሳይ እርምጃ እንዳይታሰሩ በመስጋት በርካታ ሰዎች ከከተማው እየሸሹ መሆናቸውንም አክለው አስረድተዋል። ከዛሬ ሳምንት ጀምሮ ብሎ በረሃ ያለ የሚሰቃየውን ማህበረሰቡ በተለይ ንጹሃን እንደገናም ደግሞ ንጹሃን የኢትዮጵያ የሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር አያይዘው በሰጡት አስተያየት ከመስከረም ወር አጋማሽ ጀምሮ በጎንደር እና በባህር ዳር እንዲሁም በሌሎች የክልሉ አካባቢዎች የክልሉ መንግስት የህግ ማስከበር ብሎ በጠራው እየተፈጸመ ያለው እስር የህግ አግባብ እንዲኖረው መንግስትን ጠይቀዋል። በስፋት በጎንደር እና በባህር ዳር ከተሞች እንዲሁም በሌሎች የክልሉ አካባቢዎች በርካታ ሰዎች እየታሰሩ ስለሆነ ያንን በተመለከተ በህግ አግባብ መሆን እንዳለበት እና በተያያዙ በአርባ ስምንት ሰዓት ውስጥም ፍርድ ቤት መቅረብ እንዳለባቸው በሚያዙበትም ጊዜ በፍርድ ቤት ትዕዛዝ መሆን እንዳለበት እና እነዚህ ጉዳዮች ትኩረት ተሰጥቷቸው እንዲሰሩ ለመጠቆም ነው መግለጫውን ያወጣ ነው። ባለፈው ሳምንት ማክሰኞ የአማራ ክልል መንግስትና የሀገር መከላከያ ሰራዊት በፋኖ ቡድን ታጣቂዎች ላይ እርምጃ መውሰድ መጀመራቸውን መግለጻቸው ይታወሳል ከአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ስርጭታችንን ነው እያዳመጣቸው የምትገኙት ቀደም ያለው ዘገባ ላይ ማስተካከያ ለ በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ነበረ። ቆንጂት ታየ ያሰማችን። ቆንጂትን አመሰግናለሁ። ወደ ቀጣዩ ዘገባችን ስንሻገር አንድ ዓመት የደፈነው የመካከለኛው ምስራቅ ግጭትና ዓለም አቀፋዊ ሁኔታዎችን ይዳስሳል። አንድ ዓመት የደፈነው የመካከለኛው ምስራቅ ግጭት ከእስራኤልና ጋዛ አልፎ ሌሎች የቀጠናዊ ሀገራትንም አምሰዋል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ግጭቱ ካስከተለው ሰብአዊ ቀውስ ባለፈ ይዞት የመጣው ዓለም አቀፋዊ ጫናም የበረታ ሆነዋል ይላሉ። አስማማዬ ነው በዚህ ጉዳይ ላይ አነጋግሯቸዋል፣ እንደሚከተለው ይቀርባል። ሁላችንም እንደምናውቀው መካከለኛው ምስራቅ የሚባለው አካባቢ ሁልጊዜም የውጥረትና የቀውስ ቀጠና ሆኖ የቆየ አካባቢ ነው። የዛሬ ዓመትም ኦክቶበር ሰቨን የፓለስታይን አማጽያን በእስራኤል ላይ የፈጸሙት ጥቃት አስደንጋጭ ቢሆንም እና ከዚህ ቀደም ከተደረጉ ሙከራዎች በአይነቱ የተለየ እስራኤል ላይ ያደረሰው ጉዳትም እንደዚሁ ገጥሞ ማያቅ ቢሆንም ግን ደግሞ ያልታሰበ ያልተገመተ ሊሆን አይችልም ተብሎ ሙሉ በሙሉ ማይታለም አይደለም እና የቀጠናው ውጥረት በአግባቡ ያለመፈታቱ ውጤትም ጭምር ተደርጎ ሊወሰድ ይችላል። ግን የዛሬ ዓመት የተፈጠረው ጉዳይ በቅርብ ጊዜ በመካከለኛ ምስራቅ ከተፈጠሩ ትልልቅ ክስተቶች መካከል አንዱ ተደርጎ ሊወሰድ ይችላል። ከዛ ጋርም በተያያዘ የመካከለኛውን ምስራቅ የየሀገራቱን ግንኙነት በእስራኤልና እና በፍልስጤም ህዝቦች መካከል ያለውን ብቻ ሳይሆን እስራኤል ከተቀረው የመካከለኛው ምስራቅ ሀገሮች ጋር እስራኤል ከሌሎች የዓለም ሀያላን ሀገሯት ጋር ያላትን ግንኙነት በእጅጉ የሚወስን ሆኖ ያለፈ ክስተት ነው እንግዲህ እስራኤልን በተመለከተ ኦክቶበር ሰቨን እንደ ትልቅ ላንድ ማርክ ሊወሰድ ይችላል ከኦክቶበር ኤይት ጀምሮ ደግሞ ፍልስጤሞቹ ለአንድ ዓመት የዘለቀ እጅግ በጣም ከባድ የሆነ የሰብአዊ ቀውስ የደረሰባቸው በጦርነት ውስጥ እንዲዳሽቁ ምክንያት የፈጠረ ነው እና በሁለቱም ወገን ለአንዱ ኦክቶበር ሰብን፣ ለሌላኛው ከኦክቶበር ኤይት ጀምሮ ያለው ሊከበር የሚችል ሊታሰብ የሚችል ነው እና ሁለቱንም ወገን ቀጠናውንም፣ ዓለምንም ጭምር ያመሰ ክስተት ሆኖ የተመዘገበ ነው። መቀመጫቸውን ጋዛ ያደረጉት የሐማስ ታጣቂዎች በእስራኤል ላይ ያንን ጥቃት ፈጸሙ ኦክቶበር ሰባት ላይ ኦክቶበር ስምንት ደግሞ በፈረንጆቹ ማለት ነው እንደ አውሮፓን አቆጣጠር እስራኤል ደግሞ ለዛ ጥቃት ምላሽ የሚሆን እርምጃዎች መውሰድ ጀመረች እሱ ሁኔታ መካከለኛው ምስራቅን ወደ ምን አቅጣጫ ወሰደው ማለት እንችላለን አሁን የሆኑት ነገሮች የሚጠበቁ ነበሩ አሁንም ትንሽ ሰፋ አድርጎ ማየት ያስፈልጋል የዓለም አጠቃላይ የጂኦፖለቲካ ሁኔታ በፍጥነት እየተቀያየረ ና እንደ ኦክቶበር ሰቨኑ አይነት አስደንጋጭ ጥቃቶችን በተደጋጋሚ ማየት ጀምረናል። ዓለም ከዚህ ቀደም እነኝህን ጥቃቶች አስቀድሞ መከላከያ ከተከሰቱም በኋላ መፍትሄ መፈለጊያ የነበሩ ሜካኒዝሞች እየተሸረሸሩ ስለመጡ ከእስራኤልና ከጋዛ ግጭት በፊትም እንደዚሁ ዓለምን ያስደመሙ ሊከሰቱ ይችላሉ ተብሎ የማይጠበቁ ግጭቶች በመካከለኛው ምስራቅም በተቀረውም የዓለም ክፍል ሲከሰቱ ቆይተዋል። ለምሳሌ መጀመሪያ ራሽያ ክራይሚያ የምትባለውን ግዛት በጉልበት ስትይዝ አለም ለዚያ የሚሆን አፀፋዊ መልስ መመለስ ያልቻለበት ጊዜ አስተናግደን ነበር፣ ከአንድ ከአስር ዓመት በፊት አካባቢ። ከዚያ ደግሞ የዩክሬን ጦርነትም ሲነሳ እንደዚሁ ዘላቂ የሆነ መፍትሄ ማበጀት ያልተቻለበት እና ወዲያውኑ ወደ ጎራ ክፍፍል የተመራበት ነው። በሳውዚስት ኤሽያ ሲ በአሜሪካ መንግስትና በቻይና መንግስት በተቀሩት የዚያ አካባቢ ሀገሮች መካከል ያሉ ግጭቶች፣ ውጥረቶች የዚሁን ነጸብራቅ ናቸው እና ይሄንን ታሳቢ ስናደርግ እንደዚሁም በአረብ ሀገሮች መካከል የተከሰተው የአረብ ስፕሪንግ የምንለው ከዚያም በኋላ ተከታታይ መንግስታት ሲወድቁ አብዮቶች ሲነሱ እንደ ሲሪያ እንደ የመን ያሉ መንግስታት ሲፈርሱ ሲዳከሙ ስናይ ለረጅም ጊዜ በውጥረት የቆዩት የፍልስጤምና የእስራኤል ጉዳይም የጊዜ ጉዳይ ነው እንጂ ከበድ ወዳለ ግጭት እንደሚያመራ ታሳቢ ማድረጉ ያን ያክል የሚከብድ አይደለም። በተለይ የሐማስ ታጣቂዎች ለረጅም ጊዜ ሲዘጋጁ ቆይተዋል። የእስራኤልና የፍልስጤም ግጭት በተለመደው ማዕቀፍ ውስጥ ሊፈታ እንደማይችል እየገመቱ ስለመጡ ወታደራዊ ቁርሾ እንደሚኖር ከበፊቱም ታሳቢ ይደረጋል። ከጋዛ እና ከእስራኤል በተጨማሪ የሂዝቦላም ጉዳይ አለ። በታችም በየመን በኩል የሁቲ ታጣቂዎች እንደዚሁ እስራኤል ጋር ውጥረት ውስጥ የገቡበት በተደጋጋሚ ኢራን ከእስራኤል ጋር፣ ቱርክ ከእስራኤል ጋር ግጭት ውስጥ እየገቡ ያየንበት ጊዜ ስለሆነ ይሄ ጉዳይ ወደ ለየለት ግጭት ሊያመራ እንደሚችል ይጠበቅ ነበር እና እንግዲህ ድንገት ያ ጥቃት እና የእስራኤል መንግስት የእስራኤል መከላከያ ኃይል ሊቋቋመው በማይችለው ደረጃ መፈጠሩ ነው ይበልጥ አስደንጋጭ የሆነው። ይሄ በእርግጥ ከግዛ በኋላ ውዝግብ እያስነሳ ያለ ነጥብ ነው። ያ ሁሉንም ነገር ማድረግ የሚችል ተብሎ የሚታሰበው የእስራኤል የደህንነት ኃይል ይሄንን ጥቃት እንዴት ቀድሞ መገመት አልቻለም የሚለው እስካሁን ድረስ እያነጋገረ ነው። ከግጭቱ ጋር በተያያዘ አሁን የምንረዳው ከጋዛ ከፍልስጤም አልፎ ጉዳዩ ወደ ደቡብ ሊባኖስ ጭምር እየገባና እየሰፋ እንደመጣ ልንረዳ እንችላለን። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ወደ አርባ ሺህ አካባቢ ንጹሐን ዜጎች ተገድለዋል። አንድ ሺህ ሁለት መቶ የሚሆኑት በመጀመሪያው ኦክቶበር ሰበን ከተገደሉት እስራኤላውያን በተጨማሪ ማለት ነው። አሁን የሟቾቹ ቁጥር አርባ ሺህ አካባቢ ደርሷል። ስለዚህ በሰብአዊ ጉዳት ውስጥ የተፈናቀሉትን ፍልስጤማውያን በርካቶች ናቸው። አሁን ደግሞ በሊባኖስም አለ እንግዲህ በቅርብ ጊዜ በዓለማችን የሚደረጉ ጦርነቶች እጅግ በጣም አውዳሚ የሆኑ ሰብአዊ ቀውሳቸውም እንደዚሁ የማይገመት እየሆነ መጥቷል። ይህንን በዚሁ በአፍሪካ ቀንድ ውስጥ በሚደረጉ ግጭቶች፣ ኢትዮጵያ ውስጥ በተደረገው ግጭት ማስተዋል ችለናል። እስራኤል በጋዛ ሰዎች ላይ በፊልስጤም ሰዎች ላይ የወሰደቻቸው እርምጃዎች እጅግ በጣም ከባድ ናቸው፣ አሰቃቂም ጭምር ናቸው። በአንድ ዓመት ውስጥ አርባ ሺህ ሰው መሞቱ ብቻ ሳይሆን እንደኛ ሰዎች ተመልሰው የማይገቡበት መኖሪያቸው፣ ቀያቸው የኔ ነው የሚሉት ቦታ ሁሉ እንዲፈርስ እንዲወድም የተደረገበት ጭምር ነው። ቀውሱ በሞቱት ሰዎች ብቻ የሚለካ አይደለም። በቀጣይም የሚኖሩ የፍልስጤም ትውልዶች እንዳይኖሩበት ጭምር እየተደረገ ያለ ስለሆነ የሰብአዊ ቀውሱ ግምገማ ይህንንም ያካተተ እንዲሆን ያስፈልጋል። እንግዴ፣ እስራኤላውያን ሞተዋል፣ ፊልስጤሞች ሞተዋል፣ አሁን ደግሞ የሊባኖስ ሰዎች እየሞቱ ነው። ይሄ ጉዳይ በዚህ አይነት እየሄደ ከሆነ ከሚሞቱ ሰዎች ባሻገር ቀውሱ አጠቃላይ ፖለቲካዊ ኢኮኖሚያዊም ጭምር የሆነ እንደሚመጣ ምንም ጥርጥር የለውም። ብዙ ጊዜ እስራኤል በወታደራዊ የበላይነት አካባቢውን አጠቃች፣ ሂዝቦላ ውስጥ የፈለገችውን አይነት ቴክኖሎጂ ተጠቅማ እርምጃ መውሰድ ትችላለች፣ መሪዎችን መግደል ትችላለች፣ ኢራንን አጸፋ እርምጃ ትወስዳለች እየተባለ ነው የሚቀመጠው። ግን የአንዱ ዓመት ጦርነት በእስራኤል ኢኮኖሚ ላይ ያደረሰው ውድመት እስካሁን ድረስ የውይይት ርዕስ ሆኖ እየወጣ አይደለም። ስለዚህ ዘርፈ ብዙ የሆነ ምልከታ ያስፈልገዋል። አሁንስ ቀጣይ ሁኔታዎች ምንድን ናቸው? የእስራኤል ከኢራን የሚሳይል ማስወንጨፍ ድርጊት በኋላ ምላሿ ምን ይሆናል የሚለው እስካሁን የታወቀ ነገር የለም። ስለዚህ ሁኔታዎቹ ወዴት ነው የሚሄዱት? ቀጣይ ዓለም አቀፋዊ ሁኔታውስ በምን ሁኔታ ይሆናል የሚለውን የመጨረሻ ሀሳብ አድርገን አንሳ ከእስራኤል መንግሥታዊ ባህሪ አንጻር ለኢራን የሰሞኑ ጥቃት አጸፋ እንደምትወስድ ምንም ጥርጥር የለውም። አጸፋው ምን አይነት ሊሆን ይችላል የሚለው ነው ሁሉንም እያነጋገረ ያለው የአሜሪካው ፕሬዚደንት ጆ ባይደን እንዳሳሰቡት እስራኤል የኢራንን የኒውክሌር ፋሲሊቲ እንዳታጠቃ ይፈለጋል። ያ የኒውክሌር ፋሲሊቲ የማጥቃት ሙከራ ከተደረገ ኢራን የምትወስደው የመልስ ምት ተራ የሚሳይል እና የሮኬት ውርወራ ብቻ እንደማይሆን ይገንበታል። እንግዲህ በይፋ እንደሚታወቀው ኢራንም እስራኤልም የኒውክለር መሳሪያ የታጠቁ አገራት ናቸው እና ጉዳዩ ከተራ ግጭት በሚሳይል ከመደባደብ አልፎ ወደ ኒውክለር ጦርነት የሚገባ ከሆነ መዘዙ ሌሎችንም የኒውክለር ኃይል የታጠቁ ሀገራትን በጎን ሊያሰልፍ ይችላል። ይሄ ደግሞ ማንም ሀገር እኔ የተሻለ ኒውክለር መሳሪያ ያለኝና ለአስፈራራ የሚልበት ደረጃ ላይ የሚደረስ አይደለም። ስለዚህ እስራኤል ይሄንን ሁለት ጊዜ ታስበዋለች ተብሎ ይታሰባል። አጸፋ ይኖረል በሆነ መልኩ ለምን ከዚህ ቀደምም የነበሩ የሀማስ መሪዎችን የኢራንንም ወታደራዊ ኃላፊዎች ቴሄራን ድረስ ገብታ መግደል ትችላለች። ስለዚህ የሆነ አንድ ትልቅ እርምጃ እንደምትወስድ ይገመታል። ግን ውጥረቱን ይበልጥ የሚያባብስ ሳይሆን የተወሰነ የሚገድብ እና ኢራንም አርፋ እንድትቀመጥ ሊያደርግ የሚችል አጸፋ እንደሚሆን ይገመታል። ግን ኢራን ከዚህ በኋላ ወደ ኋላም ትመልሳለች ብሎ ማሰቡም እንደዚሁ የዋህነት ሊሆን ይችላል። እንግዲህ ከዚህ ቀደም የዩክሬን እና የራሽያ ጦርነት ሲፈጠር፣ ምንም እንኳን ጉዳዩ የዩክሬን፣ የራሽያ፣ የአውሮፓ እና የምዕራቦቹ ተብሎ ቢታሰብም ዳፋው እንዴት እስከ አፍሪካ ቀንድ ሀገራት ድረስ እንደደረሰ በዩክሬን እና በራሽያ ስንዴና ሌሎች ምርቶች ላይ ተመረኮዙ የአፍሪካ ሀገራት እንዴት ለስንዴ እጥረት እንደተጋለጡ ተመልክተናል። አሁንም የፍልስጤምና የጋዛ የእስራኤል ጦርነት እየሰፋ ሲመጣ እንደ ኢራን አይነት ሀገሮች እየገቡ ሲመጡ የፐርሽያን ገልፍ፣ የቀይ ባህር ቀጠና፣ የሜዲትራንያን ቀጠና የምንላቸው የጦርነት ቀጠና እየሆኑ ይመጣሉ። በዚያ በኩል የሚተላለፉ ዓለም አቀፍ ንግዶች የተስተጓጎሉ ይመጣሉ። የአየር በረራዎች እየቆሙ እንደሆነ አይተናል። እነኚህ ሌሎቹ ሀገሮች ሳይወዱ በግድ ጫና ውስጥ እንዲገቡ የሚያደርጉ ናቸው። ስለዚህ የዘይት እጥረቱ የመርከብ መጓጓዣ ችግር ይከሰታል። እና እነኚህ ሁሉ በሌሎቹ ሶስተኛ ሀገራት ላይ ሁሉ ጫና ማሳደራቸው የሚቀር አይደለም። እና ጉዳዩ ቶሎ እልባት እንዲያገኝ የሚፈለገው ለፍልስጤም እና ለእስራኤል ብቻ ተብሎ ሳይሆን ለቀጠናው፣ እንደዚሁም ለዓለም ሰላምና የኢኮኖሚ እንቅስቃሴ ትልቅ ተጽዕኖ ስላለው ነው። እና ይሄ ጉዳይ በአፍሪካ ቀንድ እንዳሉ እንደ ኢትዮጵያ ያሉ ሀገራትም በአትኩሮት ሊከታተሉት ሲሪየስሊ ሊያስቡበት የሚገባ ጉዳይ ነው። ዶክተር በለጠ በመካከለኛ ምስራቅ አሁናኝ ሁኔታ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጮቻችን ስም እናመሰግናለን። መልካም ምሽት ይሁንልዎት። መልካም ምሽት። አስማማ አየነውን ለቀደመው ዘገባ በእጅጉ አመሰግናለሁ። አሁን ሳምንታዊ የስፖርት መሰናዶ የሚደመጥበት ሰዓት ነው። ወደዚያው እናቅና። ከአንድ ዓመት በፊት በተደረገው የበርሊን ሴቶች ማራቶን ላይ የዓለም ክብረ ወሰንን በመስበር ጭምር ያሸነፈችው ኢትዮጵያዊቷ ትዕግሥት አሰፋ ከሰሞኑ የዓለም ድንቃድንቅ መዝገብ ውስጥ ስሟ የሰፈረበትን ምስክር ወረቀት በይፋ ተቀብላለች። የዓለም አስገራሚ ክብረ ወሰኖችን የሚመዘግበው ጊኔት ወርልድስ ሪከርድስ ተቋም ትዕግሥት ውድድሩን ያሸነፈችበትን 2 ሰዓት ከ11 ደቂቃ ከ53 ሰከንድ በዓለም የሴቶች ማራቶን ውድድር ታሪክ ፈጣኑ በሚል መመዝገቡ ይታወሳል። በዘንድሮ የበርሊን ኦሎምፒክ ላይ በክብር እንግድነት የተገኘችው ትዕግስት አሰፋ የምስክር ወረቀቱን የተቀበለች ሲሆን አዲሱ ክብር የፈጠረባትን ስሜት ለባልደረባችን ኤቢሳ ነገሰ በስልክ አጋርተዋለች። መጀመሪያ አመሰግናለሁ። ያው እንደምታውቀው በጣም ትልቅ ደስታን የተሰማል። በወልድ እጅ መስለኝ መመዝገቤ እጅግ በጣም እንድኮራ እና እንድደሰት አድርጎኛል። ለዚህ ፈጣሪ ና ይህ ትልቅ ስኬት ነው። የስራ ውጤት ነው። በዚህም እግዚአብሔር ማመስገን እፈልጋለሁ። ይ ያው እንደ እግዚአብሔር ፍቃድ በዚ እግዚአብሔር ጤናዬን ከሰጠኝ ከዚህ በላይ ሰርቼ የራሴን ሪካርድ ማሻሻል እፈልጋለሁ። ምክንያቱም እግዚአብሔር ችሎታ ሰጥቶኛል። አቅምም አለው። ያንን አቅም ሰርቼ ከስራ ጋር ከፈጣሪ ጋር ያው ሰአቱን ማሻሻል እፈልጋለሁ። ይቦዬ ያው ቦዬ ለአትሌት ኦሎምፒክ በመሰለፍ እራሱ ትልቅ ስኬት ነው ብዬ ነው የማስበው። ለሀገሬ ብር በማምጣት እጅግ በጣም ደስተኛ ነው። ቢሆን ለሀገሬ ወርቅ ባመጣ ከዛ በላይ እደሰት ነበር። ነገር ግን እግዚአብሔር አልፈቀደም፣ ብር አግኝቻለሁ። ከዚህ በኋላም ያው ጠንክሬ ሰርቼ የጎደለውን ከፈጣሪ ጋር ሰርቼ ለሀገሬ ወርቅ ማምጣት እፈልጋለሁ። ከፊት ለፊታችን አለም ዋንጫ አለ። ባል ልክ ፈረንሳዊው ዕውቅ እግር ኳስ ተጫዋች ፖል ፖግባ ከተከለከሉ አበረታሽ መድኃኒቶች አጠቃቀም ጋር በተያያዘ የተጣለበት የአራት ዓመት እገዳ ወደ 18 ወራት እንዲቀነስለት ተወስኗል። ተጫዋቹ ባለማወቅ የተከለከለ ንጥረ ነገር መውሰዱን ባለሙያዎች ከደገፉ በኋላ ውሳኔው መሰጠቱን የስፖርት ግልግል ፍርድ ቤት በምጻሩ ካስ በዛሬው ዕለት አስታውቋል። ፖግባ በአውሮፓውያኑ 2023 ነበረ በደም ውስጥ የቴስቴስትሮን መጠን የሚጨምር ዲኤችኢኤ የተሰኘ ንጥረ ነገር በምርመራ ከተገኘበት በኋላ በጣሊያን ብሔራዊ ጸረ አበረታች መድኃኒቶች ቁጥጥር ድርጅት ጊዜያዊ እገዳ የተጣለበት ፍርድ ቤቱ የእገዳውን ጊዜ ባሳለፍነው ሳምንት ዝቅ ማድረጉን ተከትለው፣ አስፈሪው ቅዠት አብቅቷል ሲል ተጫዋቹ አስተያየት መስጠቱን ሮይተርስ ዘግበዋል። የ31 ዓመቱ ፖግባ ከጣሊያኑ ጁቬንቶስ ቡድን ጋር እስከ 2026 ድረስ የሚዘልቅ ውል ያለው ሲሆን ከመጋቢት ወር ጀምሮ ወደ ቡድኑ መመለስ ይችላል ተብሏል። የስፖርት ግልግል ፍርድ ቤት በሰጠው መግለጫ ላይ ተጫዋቹ ንጥረ ነገሩን ሆን ብለው ሳይሆን በሐኪም ትዕዛዝ መሠረት ፍሎሪዳ ውስጥ መውሰዱን አንስቶ ተከራክረዋል ብለዋል። ፍርድ ቤቱ በበኩሉ ፖግባም እንደ አንድ ባለሙያ እግር ኳስ ተጫዋች በሁኔታዎች ላይ የበለጠ ጥንቃቄ ማድረግ ይገባው እንደነበረ መግለጹን አስታውቀዋል። አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይውላችሁ።